የአሜሪካው ፕሬዝዳንት ባራክ ኦባማ ስለ ኢትዮጵያ ምርጫ የሰጡት አስተያየት በጎውን ንግግራቸውን ሁሉ የሻረ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ይህ አስተያየት በኢትዮጵያ የዲሞክራሲ ተስፋ ላይ ጉዳት ያደረሰ ነው ሲሉም ያብራራሉ። ፕሬዝዳንት ኦባማ የኢህአደግ ደጋፊ በሆኑ ባለስልጣኖቻቸው ተከበዋል በማለትም ፕሮፌሰር በየነ ጨምረው ተናግረዋል። እስክንድር ፍሬ ነው ዘገባውን የላከልን። የኢትዮጵያ ተቃዋሚ ፓርቲዎች በፕሬዝዳንት ባራክ ኦባማ አስተያየቶች ላይ ቅሬታቸውን ማሰማት ቀጥለዋል። ፕሬዝዳንቱ ባለፈው ሰኞ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በመሆን የሰጡት መግለጫ የዚህ ሁሉ መነሻ ነው። የአሁኑ የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ መሆኑን ፕሬዝዳንት ኦባማ በዚሁ ጋዜጣዊ መግለጫ አመልክተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን አስተያየት በእጅጉ ተቃውመዋል። ይሄ ያለው መንግስት የህዝብ ዩንታን ያላገኘ ከሁለት ወር ገደማ ነው በፊት የተካሄደውን ምርጫ ልዩ ኃይል የሚል ሰራዊት አዝብቶ የህዝቡን ተስፋ የሆነውን ምርጫ የቀማ በጉልበት የተቀመጠ መንግስት ነው። ይህንን መንግስት በአደባባይ ቆሞ ለጋዜጠኞች ይሄ በዲሞክራሲያ ምርጫ የተቋቋመ መንግስት ነው የኢትዮጵያ መንግስት ብሎ ምስክርነት የኢህአደግ ዲክቴተሮች ከዚህ በላይ የሚጠብቁት ምስክርነት አይኖርም። ዓለም ውስጥ ከዚህ በላይ የሚጠብቁት ድጋፍ አይኖርም። ይሄ እንግዲህ በሌላው አንጻር የኢትዮጵያውያን ህዝብ የዲሞክራሲ፣ የእኩልነት፣ የፊት፣ የሰብአ መብት፣ የመልካም አስተዳደር ወዘተርፈ ምኘቶች በሙሉ ያጨለመ ነው። የቀረው ትርፍ ነው፣ ለኔ የቀረው ሁሉ ትርፍ ነው። ስለዚህ ይህንን ከፍተኛ ጉዳት አድርሰው ሄደዋል። የመድረኩ መሪ እንዳሉት ይህ የፕሬዝዳንት ኦባማ አስተያየት በአፍሪካ ሕብረት ያደረጉትን ጨምሮ የተቀረውን ንግግራቸውን ሁሉ የሻረ ነው። ሰኞ ዕለት ለጋዜጠኞቹ ከጠቅላይ ሚኒስትር ኃይለማርያም ጋር ሆነው በጋዜጣዊ መግለጫ ለጋዜጠኞች ጥያቄ ሲመልሱ በተናገሩት እኔ ነገር ሁሉ አለቀ። ከዚያ በላይ ምንም ብዙ መሄድ እንኳ አያስፈልግም። ይሄ የኢትዮጵያ መንግስት በዲሞክራሲ አግባብ የተመረጠ ነው የምለው ምስክርነት ከየትም የማይገኝ ነው እና ይሄ እንግዲህ የበቂ ግንዛቤ ማጣት ያናገራቸው እንጂ በእውነቱ ኦባማ በዚህ በምርጫው ላይ የተሰራ ሁሉ ደባና ተንኮልና ወንጀል አቆቴ እንናገራሉ የሚል እምነት የለኝም። ከዚያ በላይ እንደሆኑ አምናለሁ እና በጣም ግልጽ ባልሆኑበት ነገር ላይ ይሄ በዲሞክራሲያ የተመረጠ መንግስት ነው የምለውን ማለት አልነበረባቸው። እና ሌላ ነገር ጨምረው ባይናገሩም ይሄን አለ ማለታቸው በራሱ ለእናንተ በቂ ነበር። አዎ ያለ ማለታቸው በቂ ነበር። ያንም ባይሉ ኖሮ ቀጥሎ ያለዋቸው አባባሎች በጣም ጠቃሚ ናቸው። ያንን አባባል ማለት አልነበረባቸው። አፍሪካ ህብረት ላይ ያረጉትን መስመር ነው ቀጥሎ መናገር የነበረባቸው። እዚያም ለጋዜጠኞቹ ኦኬ፣ የኢትዮጵያም ምርጫ ተካሂዶ አልፏል ምርጫ ውስጥ ተዋንያ የሆኑ ፖለቲካ ፓርቲዎችም ሌሎችም ባለድርሻዎች ቅሬታ እንዳላቸው አውቃለሁ። ይሄ ሊታረም የሚገባ ሂደት ነው፣ አሁን ሊታረም የሚገባ ከባድ ክስተት ነው ብሎ ቢያልፉ ይሄ በቂያችን ነበር። ገለው ከቀበሩን በኋላ በአፍሪካ ላይ እንጥላ ያንሉሉ ዲስኩር መናገር ምን ዋጋ አለው? ያኛውን እኮ አይሽረውም ዲሞክራሲያዊ እንትን ምርጫ የተመረጠው መንግስት ነው የሚለው ኢህአደግ ከሰማይ የወረደለት ማና እና እሱን በምንም አይሽረው። ዋናው ቁልፉ ነገር ይሄ ነው። የኢህአዴግ ባለስልጣናት በአሜሪካ የዲሞክራቲክና የሪፐብሊካን ፓርቲዎች ውስጥ ወዳጆች እንዳሏቸው የተናገሩበት አጋጣሚ አለ። ባራክ ኦባማ ወደ ስልጣን በመጡ ሰሞን በኢትዮጵያ ፓርላማ የተገኙት የቀድሞው የኢህአዴግ ሊቀመንበር ጠቅላይ ሚኒስትር መለስ ዜናዊ ከበፊቱ ይልቅ በአሁኑ የባራክ ኦባማ አስተዳደር የበለጡ ወዳጆች አሉን ሲሉ በግልጽ ተናግረው ነበር። የመድረኩ መሪ ታዲያ ፕሬዚዳንት ባራክ ኦባማ በእንደዚህ አይነት የገዥው ፓርቲ ደጋፊዎች እየተከበቡ ናቸው ይላሉ። ኢህአዴግ ወለቶ የሀገሪቷን ሀብትና ያለው ሪሶርስ ሙሉ ጨምድዶ ይዞ ህዝብ ግንኙነቱን ስራ በከፍተኛ ደረጃ እንደሚሰራ ከሚያውቁት ሰዎች አንዱ ነኝ። መልታ ሚሊዮን ዶላር እየከፈለ በዋሽንግተን፣ በኒውዮርክ፣ በጀኔቫ፣ ለንደን ምን ምድል የሚባሉት ለእሱ ድጋፍ የሚሹ ሎቢስት የሚባሉትን ቀጥሮ ያሰራል። ይሄ ደግሞ በአሜሪካን ስርዓት አንድ ፍቃድ ያለው ሎቢስት ወም ጠበቃ ወርበል ገንዘብ ከየት እንደሚያገኝ ሪፖርት ማድረግ ስላለበት ኢትዮጵያ ከፍተኛ ደረጃ እንደምትከፍላቸው እናውቃለን። ስለዚህ እኛ እዚህ አንተ ጠቅም የለንም ሎቢስት መቅጠር የኛ አናታው አንተ ለማን አንተ እንደነ ሱዛን ራይት እና ጌል ስሚዝ ጋር ደግሞ ታግለን አንችልም። እኛ የውስጥ ድጋፍ የሚሰጠን የለም ጥቂቶች ደግፉን የነበሩት እንደ ኮንግረስማን ፓይኔ የመሳሰሉቱ ሞቶ አልፏል። ኦኬ፣ አሁን ያሉቱ ዝም ብሎ አብሮ እንዲሁ እንትንም ልጅ እኔ ብቃቱንም አላየኸውም ቀርባችሁ ማነጋግሩ የሚሉ አሁን ኮንግረስ ላይ ምናምን ብዙ መጥተው አልነበረም። እንደ እሱ እነሱ እንኳን በጎን ለምን አላናገሩንም? እሺ፣ እነዚያ እንኳን ስቴት ስቴት ዩ ኖ መንግስት ለመንግስት ጉብኝት ነው ብሎ በዛ ይጠመጡ ፕሬዝዳንቱና የውጭ ጉዳይ ሚኒስትር አረብ እነሱ እነዚያ እንኳን እንዴት። ስለዚህ ችግሩ ሁለቱም ጋር ነው ያለው። ፕሬዝዳንቱ በተለይም ስለ ኢትዮጵያ ምርጫ የሰጡትን አስተያየት የተቃወሙት የመድረክ መሪ ይህንን በአዲስ አበባ ለሚገኘው ኤምባሲ ማሳወቃቸውን ገልጸዋል። ሌሎች የተቃዋሚ ፓርቲዎችም በዲሞክራሲያዊ መንገድ የተመረጠ በሚለው የፕሬዝዳንቱ አስተያየት አልተስማሙም። የአሜሪካው ፕሬዝዳንት የሁለት ቀናት የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ማክሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ